የኢትዮጵያና ጅቡቲ ከፍተኛ አመራሮች በሶማሌ ክልል ሲቲ ዞን የሚገኘውን የኢትዮ ጅቡቲ ድንበር ተሻጋሪ የንጹህ መጠጥ ውሃ አቅርቦት ፕሮጀክትን ጎብኝተዋል። በፕሮጀክቱ አሉ የተባሉ ክፍተቶች የተገመገሙ ሲሆን የጅቡቲ ባለሀብቶች በሶማሌ ክልል መዋለ ንዋይ በሚያፈሱበት ሁኔታ ላይም ምክክር ተደርጓል። አዲስ ቸኮል ተጨማሪ አለው። በጅቡቲ ጠቅላይ ሚኒስትር አብዱ ቃድር ካሚል የተመራ የጅቡቲ ልኡካን ቡድን ከሶማሌ ክልል ርዕሰ መስተዳድር አቶ ኢብራሂም ኡስማን ጋር በመሆን በሶማሌ ክልል ሲቲ ዞን ኩለን የተባለ ስፍራ ላይ የሚገኘውን የከርሰ ምድር ውሃ ማመንጫና ማሰራጫ ጎብኝተዋል። የዛሬ ስምንት ዓመት የተጀመረው የድንበር ተሻጋሪ ውሃ ፕሮጀክት መጀመሪያ ሲታሰብ ይገኛል ተብሎ ከታቀደው መቶ ሺህ ሜትር ኩብ ውሃ ውስጥ ሀያ በመቶ ብቻ ውሃ እየተገኘ እንደሆነ የተናገሩት የሶማሌ ክልል ምክትል ርዕሰ መስተዳድር አቶ ኢብራሂም ኡስማን የዚህን ችግር መንስኤዎችን በጋራ መገምገማቸውን ለቪኦኤ ተናግረዋል። ሶስት መቶ ሀምሳ ሚሊዮን ዶላር ከዛሬ ስምንት ዓመት በፊት የተጀመረ ትልቅ ፕሮጀክት አለ፣ በብድር እነሱ የሚሰሩት ። ይሄ እንግዲህ ጅቡቲን ጨምሮ ከእኛም ወደ ሁለት ወረዳ የሚሆን የህብረተሰብ ክፍል ውሃን የሚያጠጣ ነው የሚሆነው። በቀን ከቶሽ ሜትር በላይ የውሃ የማመንጨት አቅም አለው። ሀያ ስምንት ጉድጓድ ነው አጠቃላይ። እንደዛም ሆኖ ግን በኤሌክትሪክ እጥረት ምክንያት እንዲሁም ደግሞ በአንዳንድ ሌሎች ቴክኒካል ችግሮች ምክንያት አሁን እያገኘ ያሉት ውሃ ከሀያ ሺህ ሜትር ሲባል በላይ አይደለም። ይሄ ደግሞ በተለይ ከታሰበው አላማ አንጻር አሁን አቅሙ ምናልባት በሀያ ፐርሰንት ላይ ብላየው በመንገድ በአየር በንግድ በወደብ በህዝብ ለህዝብ ግንኙነት እና በሌሎች በሌሎችም ጥብቅ ትስስር ያላቸው ጅቡቲና ኢትዮጵያን በኢኮኖሚም ቢበልጥ ማስተሳሰር አላማ ካላቸው ስራዎች አንዱ ይህ የውሃ ፕሮጀክት ነው ያሉት አቶ ኢብራሂም፣ በአፈጻጸሙ ላይ ያሉ ክፍተቶችንም በጋራ መገምገማቸውን ተናግረዋል። በሶማሌ ክልል በኩል ከዞን እስከ ወረዳ ያሉ አመራሮች በመድረኩ በመሳተፋቸው ክፍተቶቹን ለመድፈንና በተፈለገው መጠን የውሃ ፕሮጀክቱ እንዲሳካ ሁሉም የሚጠበቅበትን ይወጣል ብለው እንደሚያምኑ አቶ ኢብራሂም ተናግረዋል። በመድረኩ ላይ ከዋልማቱ ባሻገር ጅቡቲያውያን ባለሀብቶች የከርሰ ምድር ውሀው በሚገኝበትና የጅቡቲ አዋሳይ በሆነው ሲቲ ዞን መዋለ ንዋያቸውን በሚያፈሱበት ሁኔታ ላይ ምክክር መደረጉን አቶ ኢብራሂም ጨምረው ተናግረዋል። አጠቃላይ ክልሉ በተለይ በዛ አካባቢ ለጅቡቲ ወደብም ቅርበት ስላለው የመሰረተ ልማትም የቴሌኮሚኒኬሽን ችግርም ስለሌለ ለኢንቨስትመንት ምቹ ስለሆነ ብዙ ጅቡቲያኖች አሁን በዛ አካባቢ ለመሰማራት ብዙ ፍላጎት እያሳዩ ነው ያሉት። ከዛ ውስጥም ከዚህ በፊት የተሰጠ ወደ አምስት ሺህ ሄክታር መሬት አለ። እሱን በፍጥነት ወደ ልማት ለማስገባት እንቅስቃሴ እንደሚጀምሩ ክቡር ጠቅላይ ሚኒስትሩ ነግረውኛል። ይሄ ብቻ ሳይሆን ሌሎች ተጨማሪ ኢንቨስተሮችም መጥተው እዛ አካባቢ ያሉ ምቹ አጋጣሚዎቹን እንዲጠቀሙም ጭምር እንደሚያበረታቱ ተስማምተናል። ስለዚህ አጠቃላይ ጉብኝቱ ያሉ ችግሮችን በመለየት መፍትሄ መስጠትና ያሉ የልማት እድሎችንም በማየት ቀጣይ የኢንቨስትመንት መዳረሻ ለማድረግ ነበረ። አብዛኞቹ የጅቡቲ ዜጎች በአንድም ሆነ በሌላ መልኩ ከሲቲ ዞንና ከድሬዳዋ ጋር ትስስር ያላቸው ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ